አውሮፓና ጀርመን። ዓለማችን በአሁኑ ጊዜ በልዩ ልዩ የጸጥታ ስጋቶችና ችግሮች ውስጥ ነው የምትገኘው። በመካከለኛው ምስራቅ የሚካሄዱ ግጭቶች፣ ከሰሜን ኮሪያ ጋር የተፈጠረው የኒውክሌር ፍጥጫ፣ እንዲሁም በምዕራቡ ዓለምና በሩሲያ መካከል የሚታየው ውጥረት ከዋና ዋና ማሳያዎቹ መካከል የሚጠቀሱ ናቸው። ባለፈው እሁድ የተጠናቀቀው 54ተኛው የሙኒክ የጸጥታ ጉባኤ በእነዚህና በሌሎችም የጸጥታ ስጋቶች ላይ ለሶስት ቀናት መክሯል። በልዩ ልዩ የጸጥታ ችግሮች ላይ ሀሳብ በተለዋወጠው በዚህ ጉባኤ በአሁኑ ጊዜ የዓለማችን አለመረጋጋት በቀዝቃዛው ጦርነት ጊዜ ከነበረው የባሰ ደረጃ ላይ እንደሚገኝ ተገልጿል። የጉባኤው ሊቀመንበር ቮልፍጋንግ ኢሽንገር እንደተናገሩት የብዙዎቹ የጸጥታ ችግሮች መንስኤ ያለመተማመንና በተለያዩ ወገኖች መካከል ውይይት ማካሄድ አለመቻሉ ነው። ከአዘጋጆቹ እንደተሰማው 500 ፖለቲከኞችን ባሳተፈው በዚህ ጉባኤ ላይ ጥሩ ጥሩ ሀሳቦች ተሰንዝረዋል። ሆኖም በጥቅሉ ሲታይ መንግስታት በዓለማችን ሰላም ለማስፈን ምን አይነት ተጨባጭ እርምጃዎችን እንደሚወስዱ ግን ሲናገሩ አልተሰማም። እንዳዘጋጆቹ የአውሮፓ ህብረት ከዚህ ቀደም ጀምሮ ያቆመውን የአውሮፓ የጋራ መከላከያ እውን ለማድረግ እየተጓዘ ነው። የፈረንሳይ ጠቅላይ ሚኒስትር ኤድዋርድ ፊሊፕ በዚህ ረገድ የአውሮፓ ሀገራት ፍላጎት ምን እንደሆነ ለጉባኤተኞቹ አስረድተዋል። የጋራ ስልት መፍጠር እንፈልጋለን። ይህ ደግሞ ለተዋሃደው የአውሮፓ መከላከያ ዋናው ቅድመ ግዴታ ነው። ይህንን የአውሮፓ መከላከያ መገንባት እንፈልጋለን። ሁላችንም ካለው የፖለቲካ ለመረጋጋት ጎን ለጎን በጋራ ይህንን ለማሳካት ማለም ይገባናል። ብሬግዚት ቢኖርም ከብሪታንያ ጋር አንድ የሚያደርገንን ዓለም አቀፍ ማህበረሰብ ነው የምንገነባው። ከነዚህ ሀገራት ጋር በሚኖረን የቅርብ ግንኙነት ደግሞ ይህ ይበልጥ ይጠነክራል። የህብረቱ አባል ሀገራትም ሆኑ ህብረቱ ከሚቋቋመው የጋራ መከላከያ ጋር ሌሎችን በትብብር እንዲሰሩ በጉባኤው ላይ ጥሪ አስተላልፈዋል። ጥሪው ከተላለፈላቸው መካከል አዲሱ ፕሬዝዳንቷ አውሮፓን ገለል ማድረግ የጀመሩት ዩናይትድ ስቴትስ ትገኝበታለች። ከአትላንቲክ ወዲያ ማዶ ካለችው ከአሜሪካን ጋር አብሮ መስራት የጋራ ጥቅም እንደሚገኝበት የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብርኤል በሙኒኩ የጸጥታ ጉባኤ ላይ ባሰሙት ንግግር ጠቁመዋል። እንደ ጋብርኤል ተባብሮ መስራት ጥቅሙ ለአውሮጳ ብቻ ሳይሆን ለአሜሪካንም ጭምር ነው። በዓለም ላይ ተሰሚነት እንዲኖረን በአውሮጳ ያለን ጥንካሬ ብቻ በቂ እንደማይሆን ከግምት ውስጥ ማስገባት ይኖርብናል። ይህ ደግሞ እኛም ሆነ ዩናይትድ ስቴትስ በተናጠል የምናሳካው አይደለም። ይህንን ማድረግ የምንችለው ከአጋሮቻችን ጋር በመሆን ነው። ለአሜሪካን አጋሮቻችንና ወዳጆቻችን ከአውሮጳ ጋር የሚደረግ ጥብቅ ትብብር ለአውሮጳ ብቻ ሳይሆን ለሀገሪቱ ብሔራዊ Im in in in in amerikanischen Interesse bleibt. ወደ ኋላ መለስ ብለን የአውሮፓ የጋራ ጦር ምስረታ ሂደትን ስንቃኝ የማቋቋሙ እቅድ ከሁለተኛው የዓለም ጦርነት በፊት እንደነበረ እናያለን። ይኸው የአውሮፓ የመከላከያ ማህበረሰብ ምስረታ እቅድ በጦርነቱ ቢሰናከልም ጦርነቱ ካበቃ በኋላ ልዩ ልዩ ወታደራዊ ውሎች ተፈርመዋል። የጋራ የመከላከያ ትብብር ሰነዶቹም ከአዲስ የጋራ የደንብ ልብስ አንስቶ እስከ ግልጽ የእዝ መዋቅር ድረስ የተተነተነባቸው ነበሩ። ያኔ ፈረንሳይ፣ ጀርመን፣ ኢጣሊያ፣ ቤልጅግ፣ ኔዘርላንድስ እና ሉክሰምበርግ ለአውሮጳ ጦር ወታደሮችን ለማዋጣት ተስማሙ። ዘጠኝ ተወካዮች የሚገኙበት የአውሮጳ ኮሚሽን ቢሮ ወታደሮችን ለውጊያ የማሰማራት ኃላፊነት ተሰጥቶት ነበረ። በአውሮጳ ድህረ ጦርነት ታሪክ እጅግ ያልተገደበ ፍላጎት ሳይሆን እንዳልቀረ የሚነገርለት ይህ የጋራ ወታደራዊ እቅድ ግን አልዘለቀም። በጎርጎሮሳዊ 1954 ከፈረንሳይ ፓርላማ በተነሳበት ተቃውሞ ምክንያት የአውሮጳ የመከላከያ ማህበረሰብ ተገታ። ከዚያን ጊዜ አንስቶ የታገደው የአውሮጳ ጦር ጉዳይ በቅርቡ እንደገና ማንሰራራት ጀመረ። ለዚህ ምክንያት የሆኑትም አዲሱ የአሜሪካን ፕሬዚዳንት ለአውሮጳ ያላቸው ፍላጎት ዝቅተኛ መሆን ከሩሲያ በኩል እየተጠናከረ የሄደው ዛቻና የብሪታንያ ከአውሮጳ ህብረት ለመልቀቅ መወሰን ናቸው። እናም በእነዚህ ዋና ዋና ምክንያቶች ትልቅ የሚባለው የመጀመሪያው እርምጃ ባለፈው የጎርጎሮሳውያኑ 2017 ዓ.ም መጨረሻ ላይ ተግባራዊ ለመሆን በቃ። 25 የአውሮጳ ህብረት አባል ሀገራት ብሔራዊ ጦር ኃይሎችን በአንድ የአውሮጳ ህብረት ኃይል ስር ማዋሃድ በሚችለው ቋሚ የተዋቀረ ትብብር ወይንም በእንግሊዝኛው ምህጻር ፔስኮ ተስማሙ። በየሀገራቱ የጦር ኃይሎች መካከል ጥብቅ ትብብርን የመፍጠር ትልም ያለው ይህ ስምምነት የጋራ የጦር መሳሪያዎችን የተመለከቱ ፕሮጀክቶችንም ያካትታል። ትብብሩ በአውሮፓ የመከላከያ ሚኒስትሮች ፍላጎት የአውሮፓ ጦር ኃይል ምስረታን ያመቻቻል ተብሎ ይታመናል። በአሁኑ ጊዜ ከአውሮፓ ህብረት ለመውጣት የወሰነችው ብሪታንያ በዚህ ትብብር ውስጥ ሊኖራት የሚችለው ሚናም በሙኒኩ ጉባኤ ላይ ተነስቷል። የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብርኤል ብሪታንያ ህብረቱን ለቃ ከወጣች በኋላ የጸጥታ ጉዳዮችን በሚመለከት የቀድሞውን ግንኙነት ይዞ መቀጠል እንደሚገባ አሳስበዋል። ብሪታንያ ለምዕተ ዓመታት በጣም ጠቃሚ ችሎታዋን ልምዶችንና ሀሳቦችን ስታስተዋወቅ ቆይታለች። እናም ሊሆን ከሚችለው ከብሬግዚት በኋላ ይህን ከብሪታንያ ጋር ያለንን ግንኙነት በተቻለ መጠን ጥብቅና ፍሬያማ ሆኖ እንዲቀጥል ማድረግ አለብን። ምክንያቱም ብሪታንያ ከአውሮፓ ህብረት ብትወጣም አውሮፓንም ሆነ የምዕራቡን ነፃ ስርዓት አትለቅም። በጉባኤው ላይ የተገኙት የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም አዎንታዊ መልስ ነው የሰጡት። ሀገራቸው ለአውሮፓ ጸጥታ ያልተገደበ ድጋፍ ትሰጣለች፣ ሲሉ ሜይ ለጉባኤው ባሰሙት ንግግር ለንደን ከዚህ ቀደም ስትመራቸው የቆየቻቸውን ወታደራዊ ተልእኮዎች ማዘዟን ትቀጥላለች። ህብረቱ ከተስማማም ከጎርጎሮሳዊ 2019 ዓ ም አንስቶ ተግባራዊ ይሆናል ተብሎ በሚጠበቀው የስለላ መረጃ ልውውጥ ውስጥ መረጃዎችን ለማጋራትም ቃል ገብታለች። የአውሮጳ ህብረትን እንጂ አውሮጳን ጥለን አንወጣም ያሉት ሜ የአውሮጳ አጠቃላይ የጸጥታ ውል ደጋፊ መሆናቸውን ለጀርመን ቴሌቪዥን በሰጡት አስተያየት ተናግረዋል። በንግግሬ ያልኩት ምንድን ነው? ብሪታንያ ያለ ቅድመ ሁኔታ በአውሮፓ የጸጥታ ጉዳይ ላይ በቅድሞ አቅሟ እንደፀናች ነው። በአሁኑ ጊዜ በጸረ ሽብሩ እንቅስቃሴ ትብብር እናደርጋለን። ወደፊት በዚሁ መቀጠል የሁላችንም ፍላጎት ይመስለኛል። ለዚህም ነው እኛ ከህብረቱ ለቀን ስንወጣ በብሪታንያ እና በአውሮፓ ህብረት መካከል አንድ አዲስ የፀጥታውን ላይ ስንደርስ ማየት የምንፈልገው። በሙኒኩ ጉባኤ ላይ ብሪታንያ በጸጥታው መስክ ተባብራ እንደምትሰራ ማሳወቋን የአውሮጳ ህብረት በደስታ ነው የተቀበለው። ብሪታንያና ፈረንሳይ ከአውሮጳ በጦር ኃይል ጥንካሬ ቀዳሚውን ስፍራ የሚይዙ ሀገራት ሲሆኑ ሁለት የአውሮጳ ህብረት ወታደራዊ ተልእኮዎችንም ይመራሉ። የአውሮጳ የጋራ መከላከያ እቅድ ገና በሁለት እግሩ ያልቆመ፣ ነገር ግን ተስፋ የሚጣልበት ትብብር መሆኑ ይነገራል። ወደ ጋራ መከላከያው የሚያመራው ትብብር ሌሎች መሰል ድርጅቶችን ለመፎካከር የተመሰረተ አይደለም ይላሉ የጀርመን መከላከያ ሚኒስትር ኡርሱላ ፎንደር ላይን ለዶችበለ በሰጡት ቃለ ምልልስ። አንድ ትልቅ እርምጃ ሄደናል። ምክንያቱም የአውሮፓ ህብረት ከተመሰረተ ለመጀመሪያ ጊዜ በአውሮፓ ደረጃ ህጋዊ የመከላከያ ማዕቀፍ አለን። ለመጀመሪያ ጊዜ ፈቃደኛ በሆኑ በሆኑና ወደፊት ለመራመድ አቅሙ ባላቸው ጥቂት ሀገራት የሚካሄዱ ፕሮጀክቶች እንዳሉን ግልጽ ነው። ለእኔ ዋናው ነገር ከሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ጋር የሚፎካከር አለመሆኑን ነው፣ ከጎኑ የሚቆም እንጂ። የጋራ መከላከያው አካል በሆነችው በጀርመን በጦር ኃይሉ የሀገር ውስጥና የውጭ ተልእኮ የሚታየው የሰው ኃይል እጥረትና የአስፈላጊ መሳሪያዎችና ቁሳቁሶች በተገቢው ጊዜ አለመቅረብ አሁንም መፍትሄ ሳያገኝ የዘለቀ ችግር መሆኑን ዛሬ ይፋ የተደረገ ዘገባ አስታውቋል። እንደ ዘገባው የጀርመን ጦር ኃይልን ይዞታ ለማሻሻል ከዚህ ቀደም የተገቡት ቃሎች ተግባራዊ አለመሆን የሀገሪቱን ወታደሮች ውጥረትና ጭንቀት ውስጥ ከጥቷል። ይሁንና የመከላከያ ሚኒስትር ፎን ደር ላየን ለዶቼቨለ እንዳሉት የኔቶን ግቦች ለማሳካትና ለውጭ የልማት እርዳታ በቢሊዮኖች የሚቆጠር ዩሮ ለማውጣት ያቀደችው ሀገራቸው ለመከላከያው ዘርፍም እንዲሁ በቢሊዮኖች የሚቆጠር ገንዘብ በመመደብ የመከላከያ በጀቷን ታሳድጋለች። በሙኒኩ የዓለም የጸጥታ ጉባኤና በአውሮጳ የጋራ መከላከያ ቅድ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።